የደቡብ ሱዳን ፕሬዚደንት ሳልቫኪርና የአማጽያኑ መሪ የሆኑት የቀድሞ ምክትል ፕሬዚደንት ሪያክ ማሻር ትናንት ሌሊት የሰላም ስምምነት ተፈራርመዋል። በ24 ሰዓት ውስጥ ተግባራዊ የሚደረግ የተኩስ አቁምና ታጣቂዎቻቸው ከያሉበት እንዳይንቀሳቀሱ ማድረግ ከስምምነቱ ነጥቦች መካከል ናቸው። ትናንት እኩለ ሌሊት ላይ በአዲስ አበባው ብሔራዊ ቤተ መንግሥት የተካሄደውን የስምምነት ስነ ሥርዓት የተከታተለው እስክንድር ፍሬው ተከታዩን ዘግቧል። ትናንት እኩለ ሌሊት በአዲስ አበባው ብሔራዊ ቤተ መንግስት ጎራ ለይተው ሲፋለሙ የነበሩት የደቡብ ሱዳን ፕሬዝዳንት ሳልቫኪርና የአማጽያኑ መሪ ሪያክ ማሻር ከአምስት ወራት በኋላ ለመጀመሪያ ጊዜ ፊት ለፊት ተገናኙ። ቀኑን ሙሉ ሲጠባበቁ በነበሩ የሀገር ውስጥና የውጭ ሀገር የመገናኛ ብዙኃን ባለሙያዎች በአፍሪካውያንና በሌሎች ዓለም አቀፍ እንግዶች ፊትም የሰላም ስምምነት ተፈራረሙ። በሃያ አራት ሰዓት ውስጥ የሚተገበር የተኩስ አቁም ማድረግ ወታደሮቻቸውን በያሉበት እንዲቆዩ ትእዛዝ ማስተላለፍና የሰብአዊ እርዳታ መተላለፊያ መንገድ መክፈት ከስምምነቱ ነጥቦች መካከል ናቸው የብሔራዊ አንድነት የሽግግር መንግስት ማቋቋም የሚለውም ይገኝበታል ከስምምነቱ በኋላ የተናገሩት የደቡብ ሱዳን ፕሬዚዳንት ሳልቫኪር ለተግባራዊነቱ እንደሚሰሩ ቃል ገብተዋል እኔና የምመራው ፓርቲ እንዲሁም የምመራው ጦር ይህንን ስምምነት ያለምንም እንቅፋት ተግባራዊ እንደምናደርግ ላረጋግጥላችሁ እወዳለሁ። የተኩስ አቁሙን ተግባራዊነት የሚቆጣጠረው ቡድን አባላት ነገ እንኳ ቢመጡ ስምምነቱን የሚጥሰው ማን እንደሆነ ይነግሯችኋል። የአማጽያኑ መሪ የሆኑት የቀድሞ ምክትል ፕሬዝዳንት ዶክተር ሪያክ ማሻርም ተመሳሳይ ሀሳብ አስተጋብተዋል። በአውሮፓ አቆጣጠር ከ1983 ዓ.ም ጀምሮ ሲዋጉ ከቆዩት ደቡብ ሱዳናውያን አንዱ ነኝ። በጦርነት ውስጥ የሚሳተፉ ሰዎች ምን አይነት ፈተና እንዳለባቸው አውቃለሁ። ይህንን የስምምነት ሰነድ ስፈርምም ይህ ግጭት መፈታት ያለበት በሰላማዊ መንገድ መሆኑን መልእክት እያስተላለፍኩ ነው። ፕሬዝዳንት ኪርና ዶክተር ማሻር የስምምነት ሰነዱን የፈረሙት ግጭቱ ሰላማዊ ልባት እንዲያገኝ ዓለም አቀፉ ግፊት ባየለበት ወቅት ነው። በብሔራዊ ቤተ መንግስት ለነበረው ታዳሚ የታየው ግን ሰላም ያወረዱ የታረቁ ሰዎች ፊት አልነበረም። የፈረሙትን ሰነድ ሊለዋወጡ ከመቀመጫቸው ሲነሱ እንኳን አልተጨባበጡም፣ አልተቃቀፉም። የደቡብ ሱዳን የሃይማኖት አባቶች ፊት ለፊት አስቁመው በጸለዩላቸው ሰዓትም ይህንን አላደረጉም። በስፍራው የነበሩ አንዳንዶችም በዚህ ሁኔታ ቅሬታቸውን ሲገልጹ ታይተዋል። ሁለቱ ወገኖች ስምምነቱን ይፈርሙ ዘንድ በተናጥል እያገኙ ሲያግባቡ የዋሉት የወቅቱ የኢጋድ ሊቀመንበር የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ግን ከዚህም አልፈው ሄደዋል። ከዚህ በኋላ የሁለቱን ወገኖች ግጭት መታገስ እንደማይቻል ነው ደጋግሞ የጠቆሙት። ሜክ ኖ ሚስቴክ ግድያዎች ሲቀጥሉ አካባቢያችንና ዓለም አቀፉ ማህበረሰብ እጆቻቸውን አጣጥፈው ይቀመጣሉ ብላችሁ እንዳትሳሳቱ። በፊርማው ሥነ ሥርዓት ላይ የተገኙ የአፍሪካ ህብረት፣ የአውሮፓ ህብረት እና የአሜሪካ ተወካዮችም ንግግሮችን አድርገዋል። ወደፊት ሰፋ ባለ ዘገባ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬያው ከአዲስ አበባ። ይህንኑ በወገኖቹ መካከል የተደረሰውን የሰላም ስምምነት ተከትሎ አፋጣኝ እርዳታ ወደ ሀገሪቱ እንዲገባ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ቶቢ ላንዛር ዛሬ በትዊተር ገጻቸው ጠይቀዋል። ይህ ስምምነት የአዲስ ምዕራፍ ብስራት ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪም መልእክት አስተላልፈዋል። ግጭቱ በሺዎች የሚቆጠሩ ህይወቶችን ያጠፋ ሲሆን ከአንድ ነጥብ ሁለት ሚሊየን በላይ ሰው ከኑሮ አፈናቅሏል ተሰዷል።